ለጥያቄው መልስ ለጥያቄው መልስ ዝግጅታችን የፕሬዝደንት ባራክ ኦባማ ዳግም ለዩናይትድ ስቴትስ ፕሬዝደንትነት መመረጥና የአስተዳደራቸውን የአፍሪካ በተለይም የኢትዮጵያ ፖሊሲ ይመለከታል። በቦስተኑ የሃርቫርድ ዩኒቨርሲቲ የሕግ ትምህርት በመከታተል ላይ ያሉትና የቀድሞዋ የኢትዮጵያ የፖለቲካ ተቃዋሚ መሪ ወይዘሪት ብርቱካን ሚደቅሳን የአድማጮችን ጥያቄ ይመልሳሉ። የፕሮግራሙ አዘጋጅና አቅራቢ ትዝታ በላቸው ናት። አስቀድሞ በፕሮግራማችን ለመሳተፍ ጥያቄ የላካችሁልንን እንዲሁም መስመር ላይ የምትገኙትን አድማጮች እንዲሁም ጥያቄያችሁን ለመመለስ ፈቃደኛ የሆኑትን ወይዘሪት ብርቱካን ሚደቅሳን አመሰግናለሁ። ወይዘሪት ብርቱካን ለዚህ ዝግጅት የጋበዝኩት የዩናይትድ ስቴትስ ምርጫ ውድድር ሂደቱና የተጠናቀቀበትም ሁኔታ ስላሳደረቦት አድናቆትና የመንፈስ ማነቃቃት ለአንድ ድረ ገጽ ከሰጡት አንብቤ ነው። እንደ መንደርደሪያ ይሁንና ይህንን ስሜቶን ያካፍሉን። በጣም አመሰግናለሁ ትዝታ፣ ለዚህ ፕሮግራም ስለጋበዛችሁኝ። እንግዲህ ያው የአሜሪካ ምርጫ ሁልጊዜም በሚደረግበት ጊዜ በዓለም ዙሪያ የሚገኙ ሰዎች የሌላ ሀገር ዜጎችም ጭምር በቅርበት እንደሚከታተሉት የታወቀ ነው። በተለይም ደግሞ በየሀገራችን ለዲሞክራሲ፣ ለሰብአዊ መብት እንታገላለን የምንል ሰዎች የዲሞክራሲ ጀማሪ የምትባለው ሀገር የምታደርገውን የምርጫ ሂደት በቅርበት ነው የምንከታተለው እና ያው ባለፈው ፕሬዚዳንት ባራክ ኦባማ ለመጀመሪያ ጊዜ ያሸነፉትን በጣም ታሪካ የሚባለውን ተከታትለን ነበር። በጣም የሚያስደስት ሂደት ነው። አሁን እንግዲህ ለእኔ በተለየ ሁኔታ ለመከታተል እድል የሰጠኝ ያው እዚሁ ሀገር አሜሪካ በሚገኝበት ሁኔታ በመሆኑ እያንዳንዱን ዝርዝር ሁኔታዎች ለመከታተል አጋጣሚ ሰጥቶ ነበረ። በኢትዮጵያ በምኖርበት ጊዜ ላያቸው ማልችላቸውን አዳዲስ ጎኖች አዳዲስ ገጽታዎች ለማየት እድል አግኝቻለሁኝ። እንግዲህ የነሱም የአሜሪካኖቹ ሂደት የራሱ ችግር ሊኖረው ይችላል። በተለይ በምርጫ ሂደት ብዙ የፖለቲካ አለመግባባቶቹ ወደ ጫፍ የሚሄዱበት ሁኔታ ወትሮ ከምናየው ትንሽ በተለየ ሁኔታ ሲደረገ የነበረበት ሁኔታ ነበርና ትንሽ ያ ያሳዝነኝ ነበረ እኔ ማለት ነው ግን መጨረሻ ላይ ድምዳሜውን በሚሰጥበት ጊዜ የአገሪቱ ህዝቦች ወጥተው የሚመርጡበት ሁኔታ፣ ተሸናፊውም ወዲያውኑ ጊዜ ሳይወስዱ ተሸናፊነታቸውን ተቀብለው ሌላኛውን እንኳን ደስ ያለ ሲሉ፣ ከዛ በላይ ግን እኔ በጣም ትልቅ ስሜት የሰጠኝ ቁጥራቸው ትንሽ የማይባል ሰዎች በግራ በቀኝ ሆነው በተወዳዳሪው ጀርባ ተሰልፈው በቅስቀሳ ራሳቸውን በካምፔን ውስጥ በማሳተፍ ቮለንቴር በማድረግ ገንዘብ በማዋጣት በፉክክር መንፈስ ያደረጉት ሁኔታ የዜጎቹን ተሳትፎ በጣም እንዳደንቅ አድርጎኛል እና በመጨረሻው ደግሞ ሂደት ያየሁት ልክ እንደ አገራዊ ሴሌብሬሽን ወይም እንደ ፌስታ፣ እንደ ታላቅ ነገር አይተውት ያደረጉበት መንፈስ በእርግጥ ምርጫ የዜጎች መብት ከማረጋገጥም አልፎ እንደ ሀገር ህዝብ ዜጎች በአንድ ቤት ውስጥ በአንድ ሀገር ውስጥ እንደ ወንድማማችና እንደ ተማማች ዜጎች የሚኖሩበትን መንፈስ የሚያጠናክርበት እንዴት በቅርብ እንዳያድርጉኛል በጣም ትልቅ ስሜት አሳድሮብኛል። በጣም ደስ እሺ፣ ወይዘሪት ብርቱካን እንግዲህ እንደዚህ አይነቱ ዲሞክራሲ በአፍሪቃ እንዲያቆጠቁጥ የሚመኙ አፍሪቃውያን፣ በተለይም ባራክ ኦባማ ትውልድ አፍሪቃ በመሆናቸው ያለፉት አራት አመታት ፖሊሲያቸውን ይተቻሉ፣ በተለይ አፍሪካንና አምባገነን የሚሏቸውን መንግስታት በተመለከተ እርግጥ ቀደም ሲል የዘረዘሯቸው የዲሞክራሲ ሴቶች ከአመታት በኋላ የሚገኙ ናቸው ሊሉ ይችላሉ። ሌሎች ታዛቢዎች ደግሞ መስመር ላይ ያሉ አድማጮች ለእርሶ ጥያቄ ሊያቀርቡ የተዘጋጁ እና እስቲ አቶ ምህረትን ላስቀድም ከአዲስ አበባ። አቶ ምህረት፣ አመሰግናለሁ። መጀመሪያ ማቀርበው ጥያቄ በዲሞክራሲ ግንባታ ቀድሞ የዘርፍ ብርቱካን አንስተውታል። የዜጎችን ተሳትፎ እና በሀገራችን ያለው የዜጎች ተሳትፎ ምን ይመስላል? እነሱ አሁን የደረሱበት ደረጃ ላይ እንዲደርሱ ያደረጉት ከፍተኛ እንቅስቃሴ አለ። እና አሁን በእኛ ሀገር ያለው ነገርስ እንዴት ነው? ባራክ ኦባማ አራት ዓመታት የቆዩበትን ሁኔታ እናውቃለን። ለሀገራችንም ያን ያህል ለውጥ አላመጡም ይሄን በግልጽ መናገር ይቻላል። ይሄን እነሱ ያላመጡበት ምክንያት ከኛ ደካማ ጎን ነው ወይንስ እነሱ ይሄንን ለማድረግ ካለም ፈለጋቸው የተነሳ ነው የሚለው ነው አንደኛ የመጀመሪያው። ሁለተኛ የሚሆነው ጥያቄ የእኛ ተሳትፎ ካልጎለበተ እነሱ እንደሚሉት ቋሚ ጥቅም እንጂ ቋሚ ወዳጅ የላቸውም ይባላል። እና ከዚህ ጋር ተያይዞ የእኛ እንቅስቃሴ ማደግ የለበትም ወይ የሀገር ውስጥ ፖለቲካው እንቅስቃሴ ማደግ ካልቻለ እነሱ እኛን ሊረዱበት የሚችል ምክንያት ምንም አይኖርም ብዬ ነው እኔ የማስበው እና በዚህ ሁለት ጥያቄዎችን ልጠይቀው አመሰግናለሁ አቶ ምረት መስመር ላይ ቆይተው ሊያዳምጡ ይችላሉ። ወይዘሪት ብርቱካን አመሰግናለሁ አቶ ምረት በጣም ጥሩ ጥያቄ ነው ያነሱት እንግዲህ ሁለት ነጥቦች አንስተዋል። አንደኛ የዚህ ሀገር ዜጎች አሜሪካ እንደ ሀገር እና እንደ ሕዝብ ዛሬ የደረሱበት ነገር ለመድረስ ብዙ ጣውረድን አልፈዋል እና ያንን በእኩልነት በኢትዮጵያ ካለው እንቅስቃሴ ጋር በቀጥታ ማወዳደር እንደማይቻል በጣም ግልጽ ነው። ግን አሁን እንዲህ አይነት ሳቢዎች አንዳንድ ጊዜ አስተያየት ሰጪዎችን ወዴት አይነት አቅጣጫ ይመራሉ? አሜሪካ ይህን ያህል አመታት በመቶዎች የሚቆጠሩ ዓመታት እዚህ ላይ ለመድረስ ከወሰደባት የኢትዮጵያ ህዝብ ወይም ደግሞ ሌሎችን በአፍሪካ ወይም በኤሽያ በሌሎች ሀገሮች የሚገኙ ዴሞክራሲን ያላረጋገጡ አገር ዜጎች እንዲሁ ተመሳሳይ ርቀት ያለው ዘመን ይፈጅባቸዋል ወደሚል ድምዳሜ ይደርሳሉ። እኔ በዚህ በፍጹም አልስማማም። ትክክል አይመስለኝም። ለምንድን ነው ዴሞክራሲን አንድ ህዝብ ሊገነባ ሊያመጣ የሚችለው በራሱ መንገድ ነው። ባህሉን፣ ሀሳቡን፣ እሴቱን ጠብቆ በዛ ላይ ነው የሚያመጣው። የዴሞክራሲ እሴቶች ዓለም አቀፋዊ ናቸው ዩኒቨርሳል ናቸው ቢባልም የየራሳቸው ህዝቦች በየራሳቸው መንገድ ነው የሚገልጿቸው ማለት ነው። ግን ምንድን ነው እኛ ዛሬ ኢትዮጵያውያን ወይም ሌሎች ስለ ዲሞክራሲ ስናነሳ በጣም ብዙ ልምዶች፣ ብዙ ችግሮችም፣ ችግሮች ደግሞ የታለፉባቸው መንገዶች፣ በዓለም ላይ የምንማርባቸው በጣም በርካታ ሁኔታዎች አሉ። እኛም ደግሞ ዲሞክራሲ ላይ ደረስን ባይባልም እንደ ዜጎች የራሳችን ሙከራዎች አድርገናል። በተለያዩ አመት ለእነዚህ ሀሳቦች ኤክስፖስ በተደረግን በተጋለጥን በተማርናቸው በአሰብናቸው በሞከርናቸው መጠን እነዚያ ሴቶች አስገብተናቸዋል እና እንደምንገምተው የኢትዮጵያ ዜጎች ለዲሞክራሲያ ያላቸው እምነት ወይም ለዲሞክራሲ ያላቸው ፍላጎት አነስተኛ ነው የሚባል በፍጹም አይደለም። ብዙ መንገድ ተሂዷል። በዜጎች ግንዛቤ አድኝነቱ የሌለው በመንግስት የሚል ሀሳብ ነው ያለ። ወይዘሪት ብርቱካን የአቶ ምረት ጥያቄ አንደኛው የእኛ ተሳትፎ ምንድን ነው የህዝቡ ተሳትፎ የሚል አንስተዋል። ከእሱ ጋር አያይዘው አቶ ጌታቸው ከአዲስ አበባ በኢሜይላቸው የበርማ ተቃዋሚዎች ጥረት ተሰሚነት አግኝቷል የኢትዮጵያ እስከ ዛሬ ተሰሚነት ያላገኘው በእኛ ጥረት መጓደል ነው አይነት ነገር ጥያቄ ጠይቀዋል ግን ራሳቸው የጠይቁት እስቲ መስመር ላይ ይገኛሉ አቶ ጌታቸው አቶ ጌታቸው ጥያቄውን ያቅርቡና ወይዘሪት ብርቱካን አያይዘው የህዝብ ተሳትፎ ምንድን ነው ከሚለው ከአቶ ምረት ጥያቄ ጋራ ይመልሱልናል እሺ አመሰግናለሁ በመጀመሪያ ወይዘሮ ትብርቱካን ያለኝን አድናቆት መግለጽ እፈልጋለሁኝ። እዚህ ሀገር ውስጥ በነበረችበት ጊዜም ብዙ ታውረድ አልፋለች። በትግሉም ናለ ሁሉ ሊያከፈለችው መጽዋትነትም ትልቅ አክብሮት አለኝ። ዞሮ ዞሮ ያው ኢትዮጵያ ውስጥ ያለው ችግር የታወቀ ነው። ትልቁ ችግር ራሱ ገዢው ፓርቲ ኢህአዴግ እንግዲህ ራሱ ላወጣው ህገ መንግስት ተገዢ መሆን ነው። ለምን ህገ መንግስቱ የሚሻሻል ነገሮች ቢኖሩት እንኳን ህዝቡ በህገ መንግስቱ መንገድ ሄዶ ተጠቅመው መብቱን ኤክሰርሳይዝ ማድረግ እንደሚችል ስለሚያውቅ ትልቁ ጠላቱ ኢህአዴግ ላወጣው ህገ መንግስት ተገዥ ያለመሆን፣ በሚያወጣቸው ህጎችንም እሱን ህገ መንግስቱን ራሹን እየሸረሸረው ነው የሚገኙ በተለያዩ ህጎች። ስለዚህ ራሱን ህገ መንግስቱን ነው የሚፈራው ኢህአዴግና፣ በዚህ ሁኔታ ውስጥ እንግዲህ አገር ውስጥ ያሉ ተቃዋሚዎች ያለውን ነገር ችለው ህክመው ለመንቀሳቀስ ይሞክራሉ። ወደ ውጭ ስንሄድ ግን በተሻለ ነጻነት ውስጥ የሚኖር ብዙ ኢትዮጵያውያን አሉ። እዚህ ያለውን ትግል መደገፍ የሚችሉ ና ብዙ እርቀት መውሰድ የሚችሉ ሆኖም በደንብ የተደራጀ የታስበበት ና ልክ እንደ አንድ ዲፕሎማቲክ ክንፍ ተወስዶ ውጭ ያለው ልክ መንግስት ዲፕሎማቶች እንደሚመድቡ ሁሉ ተቃዋሚዎቹ ጋር እዚህ ካሉት ጋር ሆኖ የሚሄድ አካሄድ ግን ድክመት አለው ብዬ እኔ እወስዳለሁ። ያ ከምንድን ነው የሚመጣው ይሄ ድክመት የሚል ጥያቄ አለች። ኢሜይል ላይ የላኩትም ትዝታ አቀርበዋለች። የበርማ ትልቅ ውጤት ነው ያመጣው። ዋም አሁን ከሁለተኛው ከመመረጣቸው በፊትም ጀምረው ጥሩ ድጋፍ ያደርጉ ነበረ። አሁንም ከተመረጡ በኋላም ግንኙነቱ የቀጠሉበት ሁኔታ ነው ያለው እና ከዛ አንጻር እኛ ከረዥም ትግል ከማድረጋችን ሁኔታ እኛ ድክመት አለበት ብዬ ይወስዳለሁ። ይህን እንደ ድክመትስ ይወሰዳል ወይ? ያንን ለማረም ምን ይደረጋል ነው። ሌላው ኦባማ ተመርጠዋል። ብዙ ጊዜያቸውን በውስጥ ጉዳያቸው አሳልፈው ተብለው ላለፉት አራት አመታት፣ አሁን የመጨረሻ ተርማቸው ነው እና ውስጥ ያገኙት በውጭውም ጭምር የተሟላ ለማድረግ አንድ እኔ ልክ አሸንፈው የተናገሩት አንድ የሰማሁት ይህንን እድል ያላገኙ በነጻነት ምርጫ ማካሄድ ማለት ነው ያላገኙ ብዙ ህዝቦች አሉ የሚል ንግግራቸው ላይ ሰምቻለሁ። እና አንድ ምልክትም ሊሆን ይችላል ፊታቸውን ወደ እነዚህ ወደ ድምጻቸውን ማሰማት ያልቻሉ የዲሞክራሲ እጦት ባለባቸው ሀገሮች እና ይህንን እንደ ተስፋ ይታያል ወይ ምን የተቀናጀ ስራ ለመስራት ታስቧል፣ በውጭ በኩል የሚለው ነው ጥያቄ ነው የሚመስለው። እሺ፣ አመሰግናለሁ አቶ ጌታቸው ይሄ ሀገር ወይም አሜሪካ ለኢትዮጵያ ዴሞክራሲና ሂማን ራይትስ ትግል ገዛ እንዲያደርጉ የኛ አስተዋጽኦን ውጭም የሚገኙ ኢትዮጵያውያን ምን አይነት አስተዋጽኦ ይኖራቸዋል የሚለውን መቼስ አንድ ግልጽ ነገር እኔ ማስቀመጥ የምፈልገው በማንኛውም ሁኔታ ቢሆን የዜጎች መብት የተረጋገጠበት ስለ ህገ መንግስትም አንስተዋል አቶ ጌታቸው የህገ መንግስት አሰራር የስልጣን ክፍፍል በተለያየ የመንግስት አካላት ያለው ስልጣን የተወሰነ መሆኑ ገደብ ያለው መሆኑ በምርጫ ደግሞ ስልጣን ላይ የሚወጡት የምርጫን ውጤት አክብረው የሚለዋወጡበት ሂደት መሆኑ እንደዚህ አይነት ስርዓት ለማምጣት በዋነኛነት የዜጎች የራሳቸው ትግል ውጤት መሆን አለበት። ፕሬዚዳንት ባራክ ኦባማም የአክራ ንግግራቸው ላይ ይሄንን ነው ያሉት። የትኛውም ኔሽን ወይም የትኛው ህዝብ የወደፊት ያለው የዲሞክራሲውን እጣ ፈንታ ማንም ሊወስንለት እንደማይችል ይህ ታሪክ ያረጋገጠው ነው። ተፈጥሯዊም ትክክለኛውም ሂደት ሂደት የሚሆነው ያ ነው የሚሆነው። ስለዚህ በሀገር ውስጥም ያሉት ተቃዋሚዎችም ዜጎችም ለዚህ ትግል በራሳቸው መንገድ ጥረት ማድረግ እንዳለባቸው፣ ያሉትም ችግሮች ለመወጣት መፍትሄ መፈለግ እንዳለባቸው ግልጽ ነው። ያው ጥያቄዎቹ ደጋግመው እንዳነሱት ግን በተለይ በተቃዋሚው በኩል ምንም የማያፈናፍን ሁኔታ መኖሩ ሁላችንም የምናውቀው ነው። እንግዲህ ፈተናውም የሚሆነው ምንድን ነው? ምን አይነት ክሬቲቪቲ ወይም የፈጠራን ሁኔታ ተጠቅሞ ከዚህ ፈተና አልፎ ት ለማምጣት የህዝብ እንቅስቃሴ ለመፍጠር እንዴት ይቻላል የሚለውን አገር ውስጥ ያለው እንቅስቃሴ መፍታት አለበት። ያው ውጭ ሀገር ወደሚኖሩ ኢትዮጵያውያን ደግሞ ስመጣ ጠያቂዎቹም እንደገለጹት ማለት ነው ማድረግ የሚቻለው ከውጭ ሀገር ሆኖ ወይም በዚህ ሀገር እየኖሩ ምንድን ነው ማድረግ የሚቻለው ተብሎ በጣም እራሱን ያደራጀ በጣም ትልቅ እንቅስቃሴ መፍጠር ይቻላል። እኔ እዛ ላይ ዋና መደረግ የሚችለው የዚህ ሀገር ፖለቲካ ያው የዲሞክራሲ ፖለቲካ ነው። ዲሞክራሲ ፖለቲካ ደግሞ ተመራጮቹ ወይም ፖለቲከኞቹ ከምንም በላይ ምላሽ የሚሰጡት ለመራጮች ነው። እንደኛ ሀገር ፖለቲከኞች ወይም ስልጣን ገደብ የሌለው ለሕዝብ ተጠያቂነት የሌለው ስላልሆነ እዚህ መራጮቹ ናቸው ቁጥጥር ማድረግ የሚችሉት እና እዚህ ኢትዮጵያውያን በዛ መልኩ በየ በየስቴቱ በየቦታው የሚመረጡትን ሰዎች ባላቸው ዜጎች የሆኑት በተለይ ያንን ለመጠቀም እራሳቸውን አደራጅተው ትልቅ ድምጽ መፍጠር ይችላሉ ዲፕሎማሲውንም በዛው ማድረግ ይቻላል እና ያው ጠያቂው እንዳሉት በዛ አኳያ ኢትዮጵያዊ ዲያስፖራ ኮሚኒቲ ያደረገው ነገር ብዙ ነገር ተደርጓል፣ ግን በጣም ውጤታማ ያልሆነበት ሁኔታ አለ እና በአዲስ መንገድ መምጣት አለበት ብዬ አስባለሁ። የበርማው ውድድር በበርማና በኢትዮጵያ ሁኔታ አንዱ ልዩነት የምዕራባውያኑ አስተዋጽኦ ምንድን ነው እዚህ ውስጥ ስንል በበርማ ጉዳይ ላይ ተቃዋሚው መሪ በጣም ችግር ውስጥ ወድቀው በነበረበት ጊዜ አላግባብ ሰብዓዊ መብታቸው ተረግጦ በነበረበት ጊዜ የምራቡ ዓለም ተጽዕኖ በማድረግ እርዳታቸውን በማቀብ ያላቸውን ግንኙነት በመግታት ዓለም አቀፍ ጫናና ተጽዕኖ በማሳደር ትልቅ እገዛ አድርገዋል። በእኛው ጉዳይ ግን በሚያሳዝን ሁኔታ የምራቡ ዓለም አሜሪካንን ጨምሮ የራሳቸውን ዜጎች ጋቅጠው ለሚገዙ መንግስታት እገዛ ነው የሰጡ በገንዘብ እኔ አንድ ማሳያ ለመግለጽ ያህል ሁለት ሺ አምስት እንግዲህ ሁላችንም እንደምናውቀው በኢትዮጵያ የሚደረገው ለዲሞክራሲ ለነጻ ፖለቲካ የሚደረገው እንቅስቃሴ ወደ ኋላ የተመለሰ በሁለት ሺ አምስት ና በአሁን መካከል ከምዕራቡ አለም ከአሜሪካንም ጨምሮ ወደ ሀገር ወደዚህ መንግስት የሚሰጠውን እርዳታ ብንመለከት ግን በሶስት እጥፍ በአራት እጥፍ የጨመረበት ሁኔታ ነው። እና ያ መስተካከል ያለበት በአሜሪካን በኩል ሆነ በሌሎቹ መንግስታት በኩል መታረም ያለበት ነገር መስተካከል፣ ለእኛም ሲሉ ሳይሆን ለራሳቸው የራሳቸውን ጥቅም በዘላቂነት በትውልዶችን አልፎ ጥቅማቸውን ለማስከበር በሁለቱ ሀገር ዘላቂነት ያለው መረጋጋትን ማዕከል ያደረገ ነጻነትን ማዕከል ያደረገ ብልጽግናን ማዕከል ያደረገ ግንኙነት ለመፍጠር ያንን ማስተካከል አለባቸው ብዬ አምናለሁ። እንግዲህ ብዙ ጊዜ ልመልስ። እሺ፣ ግን እኔ እንደው ተከታይ ጥያቄ አለኝ ለሌሎች ጠያቂዎች መስመር ከመልቀቄ በፊት ወይዘሪት ብርቱካን ቀደም ብለው የጠቃቀሷቸው አሉ። ውጭ ያለው ኢትዮጵያዊ ምን ሊያደርግ ይችላል ለሚለው ለአቶ ጌታቸው ጥያቄ፣ ድምጻቸውን ለሚሰጧቸው መሪዎች የኢትዮጵያን ጉዳይ በማንሳትና ለማሳመን ወይንም ደግሞ ለውጥ እንዲያመጡ መወትወት በተበጣጠቀ ሁኔታ በየቦታው የሚካሄድ ነው። ዞሮ ዞሮ ግን ራሳቸው ለምሳሌ አሁን ፕሬዚደንት ኦባማ የመጨረሻ ባሸነፉበት ጊዜ ንግግር ሲያደርጉ የዜጎች ኃላፊነት ድምፅ በመስጠት አይወሰንም፣ ዲሞክራሲን ራሱ ዜጋው ነው የሚገነባውና እዚያ ላለቀም የእናንተ ኃላፊነት የሚል ነገር ጠቀስ አርገው ነበር። ኢትዮጵያውያን ትብብር ይጎላቸዋል የሚል ከኛው ከኢትዮጵያው ማህበረሰብ ከያአቅጣጫው ይሰማል። ይህን ትብብር እንዴት ማምጣት ይቻላል? ከበርማው የዲሞክራሲ ድጋፍ ጋራ ካስተያዩት የበርማውያን አንድነትና ጥረት ነው ያንን ለውጥ ያመጣውና እንደው አዲስ በሆነ መልኩ ኢትዮጵያውያንን በምን ሁኔታ ከድርጅታቸው በላይ አድርገው የኢትዮጵያን ጉዳይ፣ የኢትዮጵያን አንድነት፣ የኢትዮጵያን ዲሞክራሲ በአንድ አይን እንዲያዩ ማድረግ እንዴት ነው የሚቻለው? አዎ እንግዲህ በጣም ሰፊ ጥያቄ ነው ትዝታ። ግን አንድ ነገር መርሳት የሌለብን ውጭ ሀገር የሚኖሩ ኢትዮጵያውያን እንዲያው በአንጻራዊነት ካየ ነው ከሌሎች ሀገር ዜጎች ያልተናነሰ በአንዳንድ መልኩ እንደሁም በጣም ከፍ ያለ ጥረት እናያለን ማለት ነው። በአብዛኛው ኢትዮጵያዊው በአገሩ ጉዳይ ልቡ አገር ቤት የመሆን አይነት ሀሳብ አለው የራሱ የኢትዮጵያዊነት ተፈጥሮ የአገር አይነት መለያውም ይመስለኛል። እና ቅድም አንቺን በትክክል እንዳስቀመጥሹው ነገሩን ነገሩ የማቀናጀቱ አቅጣጫ የማስቀመጡ ስትራቴጂውን የመንደፉ ነገር ነው እንጂ እዚህም እዛም በውጭ ሀገር የሚገኙ ኢትዮጵያውያን የበሀገራቸው ያለውን ፖለቲካ ለማሻሻል የሚደረገውን ሂደት ለማገዝ ብዙ ጥረት አድርገዋል። በጣም ለብዙ ዓመት አንዱም ጥረቱን እንደገና የሚያደናቅፈው ምንድን ነው? ብዙ ዜጎች ገንዘባቸውን፣ ጊዜያቸውን ያላቸውን ጉልበት ለረጅም ዓመታት ኢትዮጵያ ያለው የፖለቲካ ሂደት ወደ ተሻለ መልክ ይቀየራል በሚል ጥረው ጥረው ሲያዩት ብዙ ፈጠቃላል የሚሉና ወደ ተስፋ መቁረጥ እና ወደ ራስ ወደ መመለስ የመምጣትም እውነት ለመናገር እንደዛ አይነትም አዝማሚያ እንግዲህ፣ እዚህ ላይ ልናደርግ የምንችላቸው ነገሮች ምንድን ናቸው ብሎ በትክክል ለይቶ ማስቀመጥ ያስፈልጋል። በምን አይነት ሁኔታ እንቅስቃሴዎቹ ኮርድ ኮኦርዲኔት ሊደረጉ ይችላሉ። አዲስ ነገርን መፍጠር ያስፈልጋል። አሁን የበርማውን እንቅስቃሴ ብናይ፣ በእርግጥ የበርማው ዋነኛው ጥንካሬ ጠያቂውም እንዳሉት አገር ውስጥ የሚደረገው ነገር ነበረ። ለምሳሌ እዚህ የአሜሪካን ሀገር በርማውያን እንቅስቃሴያቸውን በራሳቸው ብቻ እንኳን አልወሰኑም። ከአሜሪካውያን ዜጎች ጋር፣ ከመደበኛ ዜጎች ጋር፣ ስልጣን ካላቸው ጋር ብቻ ሳይሆን ሬጉላር ሲቲዝን ታክስ ከፋዮቹ ጋር በመተባበር የራሳቸውን ጉዳይ አገራቸው ውስጥ የሚደረገውን በደል በማሳወቅ ይህ ሀገር በጣም ትልቅ ሀገር ነው። ብዙ ዜጎች የሚኖሩበት ሀገር ነው። እንደምናስበው ሁሉም አሜሪካዊ በእያንዳንዱ ሀገር የሚከናወነውን ነገር ያውቃል ማለት አይደል። ምንድን ነው በርማውያን ያደረጉት? ለእነዛ ዜጎች እንዴት እዚህ ሀገር ካለው ነጻነት ተቃራኒ የሆነው ነገር በርማ እየተከናወነ እንዳለ ምን አይነት መከራዎች ዜጎች ይባሉ ሲያስተዋውቁ አጋር አገኝ ማለት ነው ከአሜሪካውያን እንዲህ እንዲህ አይነት ነገሮችን አዳዲስ ሀሳቦችን ተስፋ የሚሰጡ ብዙ ሰዎችን የሚያሳትፉ በአንድ አይነት አመለካከት ብቻ የሚወሰን ሳይሆን በፖለቲካ አመለካከት ሳይወሰን፣ በዘር ሳይወሰን፣ በእድሜ ሳይወሰን፣ በፆታ ሳይወሰን ሰፊ መሰረት ያለው ኢትዮጵያውያንን የሚያሳትፍ ኢትዮጵያውያንም ብቻ ሳይሆን አሜሪካውያንም ሌሎች ሀገር ዜጎችን የሚያሳትፍ ትልቅ እንቅስቃሴ ለመፍጠር ይቻላል ብዬ ነው የማምነው እና ቅድም እንዳልኩት ዋናው ሀሳቡን የመቅረጹ አዲስ ሀሳብ የማስለቁ አመራር የመስጠቱ ና ስትራቴጂውን የመንደፉ ጉዳይ ይመስለኛል። እሺ ወደ ቀጣዩ ጥያቄ ልውሰዶት፣ ወይዘሪት ብርቱካን አቶ ሳተናው አሊ ከደሴ በላኩልን እንደ ለየት ያለ ጥያቄና አመለካከት ነው ያላቸው። ውጪ ባለው በተለይም እዚ አሜሪካ ባለው ኢትዮጵያዊ ብዙም እምነት ያላቸው አይመስልም። ብዙ ነገሮችን ዘርዝረዋል፣ እዛ ውስጥ አልገባም፣ ግን የነጠሩ ነጥቦቻቸውን ላንሳ። የኦባማ እንደገና መመረጥ ለኢትዮጵያ ምን ፋይዳ አለው? እናንተ እዛ የምትቀመጡ ኢትዮጵያውያን እዚህ ኢትዮጵያ ውስጥ አሜሪካ ስንት ወታደራዊ ካምፕ እንዳላት ታቃላችሁ ሆይ? አርባ ምንጭ፣ ድሬዳዋ፣ መቀሌ፣ ባህር ዳር፣ ኦጋደን፣ አሶሳ። ስለዚህ አገሪቱ እኮ የአሜሪካ ናት ለማለት ይቻላል። ዲሞክራሲያዊ አሜሪካ እዛ ነች ያለችው፣ እዚህ ደግሞ በጭቆና የምትኖር ኢትዮጵያ አለች የሚል እንደው ብስጭት ያለው ደብዳቤ ነው የላኩትና አሜሪካ ጥቅሟን ስለማስከበሯ ነው መሰለኝ። በዚህ ላይ እስቲ ሀሳቡን ስጡ፣ አቶ ስዩም ማጽበኃም ተመሳሳይ ጥያቄ ያላቸው ከዚህ ከቨርጂኒያ በስልክ ያስቀመጡልን ጥያቄ አለ። ላም ቪዮች ወይዘሪት ብርቱካን ሚደቅሳን ጥያቄ ለመጠየቅ ነበረ ፕሬዝዳንት ባራክ ኦባማ ድጋሚ ተመርጠዋል እና ሌላ አራት ዓመት ሲቆዩ በኢትዮጵያ ውስጥ ያመጣሉ የሚባል ለውጥ አለ ወይ? ምክንያቱም የአሜሪካን ፖሊሲ የታወቀ ነው፣ በተለይ በአፍሪካ ላይ ያላት ፖሊሲ እና ኢትዮጵያን ከዚህ ከመዓት ነጻ የሚያወጣ መስመር ወይም ደግሞ ግፊት በኢትዮጵያ መንግስት ላይ ያሳድራሉ ብለው እምነት አለት ወይ? ይህን ለመጠየቅ ነው። ስዩማት ብርሃኔ ነኝ ከቨርጂኒያ እንግዲህ ፕሬዚደንት ኦባማ ድጋሚ መመረጥ ምን ተስፋ ለው ለኢትዮጵያ የሚለው እዚህ ሀገር ያሉትም ፖለቲከኞች ወይም የፖሊሲ አማራጭ በመቅረጽ ላይ የሚሳተፉ ሰዎች እንደሚያምኑት በዘላቂነት የአሜሪካንን ጥቅሞች የታወቁ ጥቅሞች፣ ጸጥታ ጥቅሞች ሊሆኑ ይችላሉ። በቴሮሪዝም ዙሪያ ያሉ ጥቅሞች ሊሆኑ ይችላሉ። የኢኮኖሚ ጥቅሞች ሊሆኑ ይችላሉ። እነዚህ ሁሉ በዘላቂነት ሊረጋገጡ የሚችሉት አጋር የሚሆነው ወይም ግንኙነት የሚፈጠርበት አገር ዜጎች ሕይወታቸው ላይ የራሳቸው ወሳኝ መሆናቸው እስከተረጋገጠ ብቻ ለምሳሌ የጸጥታውና የዚህ የጸረ ሽብር የጸረ ሽብር ጉዳዩን ብንመለከት እንግዲህ ጠያቂውም እንዳሉት በዛ ትብብር ዙሪያ እሳቸው የጠቀሷቸው መከላከያ ካምፖች በየገሩ በየቦታው የተመሰረቱበት ሁኔታ የምናውቃቸውም የማናውቃቸውም ሚሊተሪ ትብብር የሚደረጉበት ሁኔታ ነው ያለው ማለት ነው። በአጠቃላይ በጸጥታን በተመለከተ ወይም የወታደራዊ ትብብር መደረጉ የሀገራችን ጥቅምም ታ ሊኖር ይችላል። ግን ምንድን ነው በሀገራቸው ሕግ በሀገራቸው አሰራር፣ በሀገራቸው ፖለቲካ ላይ ስልጣን እስከሌላቸው ድረስ እምነት እስከሌላቸው ድረስ የራሳቸውን፣ የልጆቻቸውን፣ የልጅ ልጆቻቸውን ዕጣ እስካልወሰኑ ድረስ ብልጽግና ሊመጣ አይችልም። መልካምነት ሊኖራቸው አይችልም። መብታቸው ሊረጋገጥ አይችልም። ይህ ደግሞ ከሌለ ግጭቶች ሁሌም መነሻ ይኖራቸዋል ማለት ግጭት ባናይም እንኳን በታፈነ ሀገር ውስጥ ውስጥ ለውስጥ በሰው ልብ በሰው አእምሮ ውስጥ የሚሰለሰሉ ነገ ከነገ ወዲያ በጣም ያልገመትነው አይነት ግጭት በሀገሪቷ ላይ ሊፈጥር የሚችልበት ሁኔታ ነው የሚኖረው። ብዙ ቦታዎች ብዙ ሀገሮች ላይ ይሄ ታይቷል፣ ሀገራችንም ላይ በተለያየ ጊዜ አይተነዋል ማለት ነው። ስለዚህ ምንድን ነው እዚህ ሀገር የሚታየው የትም ዴሞክራሲ የተረጋገጠበት ቦታ የሚታየው ዜጎች በሀገራቸው በዜግነታቸው በመንግስታቸው፣ በሕጋቸው፣ በሲስተማቸው ላይ እምነት ሲኖራቸው እና ችግሮቻቸውን በዛ መሰረት እንፈታለን ብለው ሲያምኑ ብቻ ነው ግጭቶች መንስኤያቸው የሚደርቀው ማለት ነው። ይሄ ካልተረጋገጠ የዚህ ሀገርን ጥቅምን አይረጋገጥም ማለት ነው እና እኔ እምነቴ ምንድን ነው፣ በዚህኛው ተርም፣ በዚህኛው ምርጫቸው ፕሬዚዳንት ኦባማ ይሄንን በረጅም ጊዜ የሀገራቸውን ጥቅም የሚያረጋግጠውን መስመር ሊከተሉ ይችላሉ። አፍሪካዊ ደም ስላላቸው አይመስለኝም፣ ያን የሚያደርጉት የአሜሪካ መሪ ናቸው። በዋናነት ግን ሌላ ምርጫ ስለማይጠብቃቸው ትልልቅ ሀሳቦችን ለመፈጸም የተሻለ እድል ይኖራቸዋል። እሳቸውም የተናገሩበት ሁኔታ አለ። አንድ ተስፋ የሚደረግበት ያደርጉታል፣ አያድርጉትም፣ እንግዲህ ቆይተን የምናየው ነው። በመጨረሻ ለእርስዎ የመጣ ጥያቄ አለ ስለ እርስዎ የግል እቅድ የሚጠይቅ ላሰማውትና ይመልሱልን አይ ሰላም ቪዎች ፋሲል እባላለሁ ከዋሽንግተን ዲሲ ለወይዘሪት ብርቱካን ሚደቅሳ ጥያቄ ለመጠየቅ ነው ወይዘሪት ብርቱካን ሚደቅሳ በደረሰብሽ ሁለት ጊዜ እስር በቤተሰብም ሆነ በልጆችሽ በአንቺም ላይ በደረሰው ነገር በመጀመሪያ እጅግ በጣም አዝናለሁ ግን ልጠይቅሽ የምፈልገው ነገር ምንድን ነው ወደ ትግሉ ትመለሻለሽ ወይ እናንተን ደግፎ ቅንጅትን ደግፎ ብዙ ህዝብ የህይወት መስዋዕትነት ድረስ ሁሉ ይከፈላል እና ትግል ሲባል ደግሞ አልጋ ባልጋ የሚሆን ነገር የለም። ብዙ መከራ ችግር ያጋጥማልና ፕሬዚዳንት ኦባማ ጥቁሮች ዋይት ሀውስ የማይገቡት ሰዎች የዛሬ አርባ አመት እና አምሳ አመት አሁን ዋይት ሀውስ ገብተው አይተሻል። ከዚህ ምን ትማር ያለሽ ከዚህ ምን ትምህርት ትወስጃለሽ? እና እኛ አገር ላይ ያለው ነገር የጥቁርና የነጭ ነገር ሳይሆን በዘርና በጎሳ በሀይማኖት የመከፋፈል ነገር ነው እና ይሄን ቀንበር ሰብረሽ ያንን ህዝቡ ድምጽ የሰጣችሁን ያመናችሁን ሆብሎ ሰልፍ ይወጣላችሁን ኦ ብሎ በየውጭ ሀገሩ እስር ቤት እንድትፈቱ እያደረጋችሁን ህዝብ፣ ከፕሬዚዳንት ኦባማ ምን ተምረሽ ወደ ሰፊው የኢትዮጵያ ህዝብ ትመለሻለሽ ወይስ እንዴት ነው ነገሩ? ይህን ለመጠየቅ ነው። ምናልባት ጥያቄ ሊያስከፋሽ ከሆነ መጀመሪያ ይቅርታ ጠይቃለሁ። ግን ወደ ህዝቡ ትመለሻለሽ ወይ? ከፕሬዚዳንት ኦባማ ተስፋ መቁረጥ ወደ ኋላ እንዳላረጋቸው በንግግራቸው አስገንዝበዋልና እሱ ልጠይቅሽ ነው። አመሰግናለሁ። ቴንክ ዩ። እሺ፣ የአቶ ፋሲል ጥያቄ አቶ ፋሲል የሚሰሙኝ ከሆነ ጥያቄያቸው ምንም አላሳዘነኝም፣ አላስከፋኝም። እኔ ትልቅ የማምንበት ነገር አለ። በፖለቲካ ወይም በፓብሊክ ስራ እንሳተፋለን የምንል ሰዎች መጠየቅ አለብን። ዋናው አንዱ የዴሞክራቲክ የሚባል ፖለቲካ አንዱ ነገር ዋናው መርህ ይሄ ይመስለኛል። ይህን ጥያቄ ለምን ተጠየቅኩ? ያኛውን ለምን አልተጠየቅኩም? ብዬ ካልኩኝ ከመስመር ወጥቻለሁ ማለት ነው። በፍጹም አላስከፋኝም። ግን ጥያቄያቸው ላይ ወደ ትግሉ መቼ ትመለሻለሽ የሚል ነገር አንስተዋል። እኔ ከትግሉ ወጥቻለሁ ብዬ አላምንም። አሁን የምገኘው በትምህርት ላይ ነው፣ በጥናት ላይ ነው እና ማጠናቸውም የምማራቸውም ነገሮች ለግሌ ይጠቅሙኛል ብዬ ባምንም በዋናነት ግን በጋራ ለምናደርጋቸው ሀገራችን ላይ ልናየው ለምንፈልገው ለውጥ የራሴን ድርሻ ለማድረግ ያግዙኛል እምላቸውን ነገሮች ነው እየሰራሁት እየሰራሁኝ ያለሁት። እንግዲህ ከፕሬዚደንት ኦባማ ትልቁ ነገር ለእኔ ትምህርት ሆኖ የቀረልኝ ነገር ምንድን ነው? አንዳንድ ጊዜ በተጨባጭ ያለው ነገር ሁሌም የሚቆይ ማይለወጥ ይመስለናል። እንግዲህ በዚህ ሀገር የአፍሪካውያን አሜሪካውያንም ታሪክ ብናየው። ከባርነት ዘመን ጀምሮ የመምረጥ መብታቸው ሳይፈቀድ እስካለፉበት ጊዜ ድረስ የልጅ ልጆቻቸው እዚህ እንደሚደርሱ በፍጹም ሊያስቡት ሊገምቱት የማይችሉበት ሁኔታ ነው የነበረው ማለት ይቻላል። እንግዲህ ታሪክ፣ ጊዜ፣ ትውልድ ለውጥን ወደፊት መግፋታቸው የማይቀር ነገር መሆኑ እሱ ትልቅ ትምህርት። ፕሬዚዳንት ኦባማም ሲወዳደሩ እንግዲህ በተስፋና በለውጥ የተወዳደሩት በራሳቸውም በአዲሱ ትውልድ በወጣቶቹ ያላቸውን እምነት ነበረ እና ተስፋ ለመቁረጥ ምክንያት የለም ነው እኔ ከእሳቸው የተማርኩት። አመስ ወይዘሪት ብርቱካን ሚደቅሳ ጊዜውን ወስደው ለአድማጮቻችን መልስ ስለ ሰጡ አመሰግናለሁ። መስመር ላይ የሚገኙ አድማጮቻችን እንዲሁም ጥያቄያችሁን በስልክና በኢሜይልም ላደረሳችሁን እግዜር ስጥልኝ። ላለሁ ትዝታ በላቸው ነኝ።